ላለፉት ስድስት ዓመታት በግንባታ ሂደት ላይ የቆየው የድሬዳዋ የንጹህ መጠጥ ውሃና ሳኒቴሽን ፕሮጀክት ዛሬ በይፋ ተመርቋል። የውሃ መስኖና ኤሌክትሪክ ኃይል ሚኒስትሩን ጨምሮ ሌሎች የፌዴራልና የአስተዳደሩ ከፍተኛ ባለሥልጣናት በተገኙበት የተመረቀው ይህ ፕሮጀክት 36 ሚሊዮን ዶላር የሚጠጋ ውጪ ተደርጎበታል። የውሃ መስኖና ኤሌክትሪክ ኃይል ሚኒስቴር ሚኒስትር ዶክተር ኢንጂነር ስለሺ በቀለ ፕሮጀክቱ መንግስት በከተሞች የውሃና ሳኒቴሽን ችግሮችን ለመፍታት የሚያከናውነው ጥረት አካል መሆኑን ተናግረዋል። ፕሮጀክቱ በአለም ባንክ የበጀት ድጋፍና እርዳታ የሚከናወን መሆኑንም ጠቁሟል። በ2005 ጀምሮ ጥናትና ዲዛይኑ የተጀመረውና የተስተካከለ ስራው ግን በ2016 ከሁለት ዓመት በፊት ማለት ነው ወደ ግንባታ ስራ የገባው የድሬዳዋ ከተማ መጠጥ ውሃና ሳኒቴሽን ፕሮጀክትም ከአለም ባንክ በተገኘ 18 ሚሊዮን የአሜሪካን ዶላር ብድር አራት ነጥብ ሁለት ሚሊዮን ዶላር እርዳታና ከድሬዳዋ አስተዳደር በተመደበ ከ375 ሚሊዮን ብር በላይ የማቺንግ ፈንድ በድምሩ ከ35 ሚሊዮን የአሜሪካን ዶላር ወይም ከ900 ሚሊዮን ብር በላይ በጀት ተመድቦለት የተሰራ ፕሮጀክት መሆኑ መግለጽ ያስፈልጋል። በከተማው አሁን ያለውን የ45 በመቶ የንጹህ መጠጥ ውሃ አቅርቦት ወደ ዘጠና በመቶ ያደርሳል የተባለው የዚህ ፕሮጀክት ተመርቆ ወደ ስራ መግባት የህዝባችን የቅሬታና መልካም አስተዳደር ጥያቄ እንቅፋት ሆኖ የቆየውን የውሃ ስርጭት ችግርን በአስተማማኝ ሁኔታ ይፈታል ያሉት የድሬዶ አስተዳደር ምክትል ከንቲባ አቶ ማህዲ ጊሬ ናቸው። ዛሬ የምንመርቀው የንጹህ ውሃ መጠጥ In the Nas Sanitation Project. የህዝባችን የቅሬታ ምንጭና የመልካም አስተዳደር እንቅፋት ሆኖ ለቆየው የውሃ አቅርቦት ስርጭት ችግር በአስተማማኝ ሁኔታ ምላሽ የሚሰጥ ስለሆነ ፕሮጀክቱ ፍጻሜ አግኝቶ ለምረቃ መብቃቱ በአስተዳደራችንም ሆነ በከተማችን ነዋሪዎች ትልቅ ትርጉም የሚሰጠው ጉዳይ ነው። አስተዳደሩ በራሱ ያዋጣውን ጨምሮ ከዓለም ባንክ ባገኘው የበጀት ድጋፍና እርዳታ በከፍተኛ በጀትና ጊዜ ወስዶ ያከናውነው የዚህ የውሃ ፕሮጀክት ተጠናቆ ለምረቃ መብቃት አስደሳች ቢሆንም በተለያዩ አካባቢዎች ዛሬ የውሃ ችግር አልተቀረፈም። ለአመታት ውሃን በፈረቃና እንደ ብርቅ ሲጠቀሙ ከነበሩ አንዳንድ አካባቢ ነዋሪዎች የሚደመጠው አስተያየት አዲሱ ፕሮጀክት ዛሬም ችግራቸውን አልፈታም። በመጀመሪያ ስለተመረቀ ደስ ይለኛል። ነገር ግን ይሄ የውሃ ፕሮጀክት የሁሉንም ፍላጎት ያሟላል ብዬ አላስብም። እንደዛም መባልም የለበትም። ምክንያቱም ምንድነው ድሬዳዋ ውሃ ካጣች ብዙ ጊዜያቶች ሆኗል። ይሄ ፕሮጀክትም ተራዝሞ ገና አሁን ተመረቀን ነው የተባሉ። ነገር ግን ልንገርህ፣ ትላንትና የሆነውን ልንገር። እኔ ተከራይቼ የምኖረው እዚ እዛ አካባቢ ድሬዳዋ ላይ ገንደቡ ተብሎ የሚጠራው አካባቢ ላይ ነው እና አከራይ የአከራይ ባለቤት ለሊቱ ሙሉ ቁጭ ብላ ነው ያለችው እና አንዳንዴ አሁን አሁን ገብቼ ቼክ አድርጌ ውሃ የሚባል ነገር የለም። በተለይ የአካባቢ በጣም እየተጠቃ ነው ገንደቦዬ ተብሎ የሚጠራው አካባቢ። አንዳንድ ቦታ አዲስ ከተማ አካባቢ ውሃ ዝር የማይለበት ቦታ አለ። በጣም አሳፋሪ የሚባል ሁኔታ ማለት ነው። ቧምቧ አለ፣ ቧምቧው ቆሞ ታየው አለ ፎቶ አትነሳበትም። ቧንቧ ውሃ ጠብ አይልም። ከውሃ አቅርቦት ጋር የተያያዘ ችግር በሚነሳበት አካባቢ ያለው የውሃ አቅርቦት ችግር ነባሩን መስመር የመቀየር ስራ እየተሰራለት ነው። በ15 ቀናት ይጠናቀቃል ቢባልም ዛሬ እስከ ተከናወነው ምረቃ ዕለት ድረስ አስተያየት ሰጪው የገለጹት የገንደቦዬና አንዳንድ አካባቢ መፍትሄ አላገኘም። እኔ አሁን ባለሁበት አካባቢ ይኸው አሁን እዛ ሄደን ብናይ ጀሪካን ይዘው የሚሽከረከሩ እናቶች ተዋል፣ አዛውንቶች፣ ሕጻናት ታያለ። ይሄ አሳዛኝ ሁኔታ ነው ያለው እና ከዚህ በፊት ከሀያ ምናምን ቀናቶች በፊት እዚህ እኔ ያለሁበት አካባቢ ገንደቦዬ አካባቢ አዲሱ ፕሮጀክት እስኪጨረስ ድረስ አሮጌው የነበረውን ጨው ስለሸፈነው አሮጌው ይታደሳል በአስራ አምስት ቀን ውስጥ አጠናቀን ሙሉ ለሙሉ የአካባቢ ይሸፈናል በውሃ ወተር ከቨሬጅ ያገኛል የሚል ዜና ነበረ። ነገር ግን ሀያ ምናምን ቀናቶች አልፈዋል። ስለዚህ ይሄ ነገር እቅጩም መንገር ምክንያቱ ምንም ይሁን ምን በከተማው የነበረውን የውሃ አቅርቦት ችግር ለመፍታት ተጀምሮ የተጓተተው የዚህ የውሃና ሳኒቴሽን ፕሮጀክት ለአመታት ነዋሪውን አስመርሯል። የአስተዳደሩ ውሃና ፍሳሽ አገልግሎት ባለስልጣን ስራ አስኪያጅ በዚሁ በምረቃ ስነ ስርዓት ላይ ነዋሪውን በይፋ ይቅርታ ጠይቀዋል። ዛሬ በይፋ የተመረቀው የውሃና ሳኒቴሽን ፕሮጀክት የብዙሃኑን የከተማው ነዋሪ የውሃ አቅርቦት ችግር ለመፍታት አዎንታዊ ሚና ይኖረዋል የሚል ተስፋ ተጥሎበታል። ለዲ ደብልዩ ዘገባ መሳይ ተክሉ ድሬዳዋ።